The Voice of America. እንኳን ለከተራው በዓል እንዲሁም ለብርሃነ ጥምቀቱ አደረሳችሁ። ከአሜሪካ ድምፅ ራዲዮ ጣቢያም የዛሬን የጥምቀት በዓል አከባበር አስመልክቶ በኢትዮጵያ በአዲስ አበባና እንደዚሁም በዋሽንግተን ዲሲ አካባቢ ያለው ሁኔታ ምን እንደሚመስል ከባልደረቦቼ ጋር ተነጋግር ያለሁኝ በስልክ መለስካቸውን አዲስ አበባ ደውያ አግኝቸው ነበር አሁን ማምሻው ነው ለስቱዲዮ ከመግባቴ በፊት ዮሐንስ አጠመቀን ያሉ ይዘምራሉ፣ ይሰማል፣ ይሰማኛል። እንኳን አደረሰ እንኳን አብሮ አደረሰን። ሰለሞን ደህና ነህ? እግዚአብሔር ይመስገን። ምንድን ነው የሚመስለው ስ ጥምቀተ ባህሩ ንገረኝ። ጥምቀተ ባህር በአሁኑ ጊዜ ሰዎች በብዙ ቦታ የሚቀበር ከሆነ አሁን ያለሁበት ቦታ በመስቀል ፍላዋ የሚባለውን አካባቢ ወይም መስቀል ፍላዋ በሚባለው መንገድ ድሪም ላይነር ከሚባለው ሆቴል በስተጀርባ ያለ ከተባር አሁን የሚታየኝ ምናልባት ወደ አምስት አራት ሺህ ሕዝብ ይመስለኛል በግምት ተሰብስቦ አሁንም ታቦቱ በሚያዝበት አካባቢ እየዘመረ አምናክል እያመሰገነ ገኛል። ስንት ታቦቶች ናቸው እዛ ያረፉት? ያሬድና ሌሎች ተደራቢ ታቦቶች አሉ። እስጢፋኖስም ነገ ይገባሉ። ግን ሚካኤል አለ ተደራቢ። ስለዚህ ከነገ ወዲያም አለ ማለት ነው። እንዴት ነው የሰው ስሜት ስትመለከተው ባለው ያከብረው እኛ ልብ ነበረ ቀደም ሲል አሁን ወደዚህ ወደ ጥቅ ባህሩ ሲገባ አሁን የነገርኩ መንገድ በመስቀል ፍላወር መንገድ ማለት ነው። ከኦሊምፒያ ከሚባለው እስከ መስቀል ፍላወር ያለው መንገድ ማለት ነው። ለመሄድ በምንም አይነት መንቀሳቀስ የሚቻል ነበረም፣ ግን ዝም ብሎ ሰው የሞላበት ነበር። የሁሉ መንገድ እና በጣም ከፍተኛ የህዝብ ቁጥር ያለበት ነው።

ቀጥታው በጣም ጥሩ ነው፣ የተረጋጋ ነው ሁሉም ነገር። የፖሊስ ጥብቃ በየቦታው አለ እና ምንም የሚያሰጋ ነገር ያለ አይመስልም። አየሩስ እንዴት ነው? አየሩ ቀዝቃዛ ነው። አየሩ ቀዝቃዛ ባይሆን የዚህ ሁሉ ሰው በአንድ ላይ ሆኖ ሙቀቱ የሚቻል አልነበረም። በሁነቱ አካቶ አልተበቶ እና ሁኔታው ተጋድሷል ማለት ይችላል። የጥምቀት ነገር ይታወቃል እንግዲህ ጫወታው ምኑም። ለጥምቀት ያልሆነ ቀሚስ ሲበጣጠስ አይደለም የሚባለው። በዚያ ላይ ብዙ ሰው ሎሚ ኪሱ ውስጥ ሳይሸጉጥ አይወጣም መቼም ይመስለኛል። የሷ የታ አሁን ሎሚ እንወራወር የለ ምን ነው ሎሚ ጠፋ፣ ተተክቷል በሌላ አስተሳሰብና ጠንከር ጠንከር ያሉ ነገሮች መጥተዋል። ሎሚ ላላ ብሏል። ትንሽ መለስካቸው፣ አመሰግናለሁ። ለምሽት መልካም ጥምቀት ይሁንልህ። አመሰግናለሁ ነገ ደግሞ መልካም አመሰግናለሁ። ነገ ደግሞ እንገናኛለን። እሺ፣ ደህና ነሽ? በሌሎችም ጥምቀተ ባህሮች እንዲሁ ስነ ስርዓቱ እየተካሄደ ነው ያለው። በዳያስፖራ ያለስ ኢትዮጵያ የክርስትና ምዕመን እንዴት ነው ባሉን እያከበረ ያለው? አዲሱ አበበ አሁን ጥምቀተ ባህር ይገኛል ዋሽንግተን ዲሲ ውስጥ አግኝቸዋለሁ። እሱንም እንኳን አደረሰ አዲሱ፣ ሰሎሞን እንደምናመሸ እንኳን አደረሰ አድማጮቻችንንም እንኳን ለብርሃነ ጥምቀቱ አደረሳችሁ። ላለሁ አሜን፣ በሁላችንም ስም ይድረሳቸው። እንግዲህ የት ነው አሁን ያለው? አሁን ያለው ርዕሰ አድባራት ደብረሰላም ቅዱስ ማርያም ቤተክርስቲያን ነው። ዛሬ እሁድ እንደመሆኑ ከቅዳሴ ውጪ አሁን ጥቂት ስብሰባዎች አሉ ከዛ ከሰዓት በኋላ እንግዲህ ታቦታቱን ለማውጣት እየተዘጋጀ ነው ምዕመና ነው እዚህ ማርያም አካባቢ በስንት ሰዓት ነው ታቦት የሚወጣው በዋሽንግተን አቆጣጠር ዘጠኝ ሰዓት እና አስር ሰዓት ይወጣሉ እና የተዘጋጀላቸው ቦታ ድንኳን አለ እዚህ ማርያም ስንት ታቦታት እንደሚመጡ ማርያም በትክክል አላውቅም በእውነት ወይ ሶስት ይሆናሉ ወይም አራት ከዛ የሚበልጡ እንኳ አይመስለኝም እዛ የተዘጋጀላቸው ቦታ ያድሩና ሌሊቱን ማህሌት ተቁሞ ነገ ከቅዳሴ በኋላ እዚሁ ድንኳን ውስጥ ተቀድሶ ከቅዳሴ በኋላ ወደ ቦታቸው ይመለሳሉ፣ ወደ መንበረ ክብራቸው እነሱ እንደሚናገሩ። ጥምቀተ ባህሩ ያለው ግን እዛው ቅድስት ማርያም ቤተክርስቲያን ግቢ ውስጥ አዎ፣ ቤተክርስቲያን ውስጥ ይዘጋጃል። እና እዛ ተዘጋጅቶ ሕዝቡ ይረጃል። ሰው ብዙ መጥቷል። አሁን ባለህበት ሰዓት አዎ፣ በአሁኑ ሰዓት ብዙ ሰው አለ። ማርያም በነገር ላይ ብዙ ሰው ይመጣል። ሁልጊዜም እንኳን እንዲህ በዓል ሆኖም ሰው ይመጣል። የመጣው ደግሞ የማርያም አባል ብቻ አይደለም። ማርያም ያለችው ጥሩ ቦታ ዲሲ ውስጥ ስለሆነ ጥሩ አማካይ ቦታ ስለሆነ ብዙ ሰዎች ይመጣሉ። ትራንስፖርቴሽን አስቸጋሪ ስላይደለም እና ብዙ ነው ሰው አለ። በአጠቃላይ በዳያስፖራ ያለው ኢትዮጵያዊ የክርስትና ምዕመን እንዴት ነው የሚያከብረው? እስኪ ከረጅም ጊዜ ልምድህም ጠቅለል አድርገህ ንገረኝ። የጥምቀት የጥምቀት በዓል እንግዲህ ተመሳሳይ ነው። በዳያስፖራ ብቻ አይደለም፣ በኢትዮጵያም፣ በመላ ኢትዮጵያ። ግን ዳያስፖራው አንዳንዶቹ ዛሬ እሁድ ብቻ አክብረው ሰኞን የማያከብሩም አሉ። ለምን? የሀገር ሁኔታ ለስራ እንደማያመች ግን እዚህ ዋሽንግተን አካባቢ እስከማብከው ድረስ እዚህ ማርያምን ዛሬ ከተራ ሆኖ ያው ነገ ጥምቀት ነው። ሌላም ደግሞ እዚህ ዋሽንግተን ለምሳሌ አስራ አራት ታቦታት በአንድ ዕለት የሚወጡበት ቦታ አለ የሚል ነገር ሰምቻለሁ፣ በዚህ በአካባቢው ራዲዮኖች። ይሄም አቡነ ሳሙኤል ያሉበት የሚካኤል ካቴድራል ነው የሚሰባሰቡት። እነዚህ አስራ አራት አቦታት ሌላ ደግሞ መድሃኔያለም ቤተክርስቲያንም እንዲሁ በስንት አቦታት እንደሚሄዱ አላውቅም። እነሱም ያከብራሉ። እነዚህ ሁሉ ዛሬ ከተራ አድርገው ነገ ጥምቀትን እንደ በዓል ነው የሚያከብሩት። ምንም እንኳ ለሁላችንም የስራ ቀን ቢሆንም እኔንም አንተንም ጨምሮ ስራ ብንውልም ዛሬ ከስራ ነው ነገ ያከብራሉ ሌላውም ዩናይትድ ስቴትስ አካባቢ ያሉት እንዲሁ ይመስለኛል የአውሮፓዎችን በትክክል አላውቅም አድማጭ እንዳላሳስብ እንደ እድል ሆኖ ደግሞ ነገ በአጋጣሚ የስራ ቀን አይደለም በአሜሪካ የማርቲን ሉተር ኪንግ ቀንም ስለሆነ ምናልባት ለብዙ ምዕመናን የተመቸ ሁኔታ ተፈጥሮላቸዋል የሚል ሀሳብ አለኝ አዎ እንግዲህ እኔንም የሚያጠቃልል ከሆነ እኔም እንትን አከበርኩ አዘንድሮ ከዚህ ቀደም አላከበርኩም እድል አላገኘውም አሁን ደግሞ እስቲ ከመለያየት አንድ ላይ መሆን ይሻላል በሚል ብዙ ሰው አንድ ላይ ለማክበር አቅደዋል። ጥሩ ነው በዓል መሆኑ። ነገ ብዙ ሰው አብሮ በዓሉን ያከብራል፣ በዕለቱ ማለት ነው። መልካም ነው። ለመሆኑ ሎሚ ይዞ የሚወጣ ሰው አለ? በዳያስፖራ ካለው የጥምቀት ሎሚ ለመያዝና ለመወርወር። እንግዲህ እኔ አይመለከትም፣ መቸ አይጠፉም ብዬ አስባለሁ። እዚህ ማርያም አካባቢ ይገርመሃል፣ የኢትዮጵያ አይነት ሁኔታ ነው ያለውና፣ ጭፈራው፣ እልልታው፣ ዘፈኑ አለ እና ነገም እንዲሁ ቤተ ክርስቲያን ውስጥ ወጣቶችም ይዘምራሉ፣ ሌሎችም ጎረምሶች ጨዋታ ይኖራል እና የጥምቀት ስሜት አለ፣ እንደው የኢትዮጵያ ስሜት አለ። እዚህ አካባቢ ገርማል። አዲሱ መልካም በዓል ይሁን፣ መልካም ጥምቀት ይሁን። እንግዲህ ነገ ደግሞ ሰፋ አድርገን እንነጋገርበታለና እሺ፣ ከመቼ እናደርጋለን። እግዚአብሔር ይስጥልኝ። መልካም በዓል ሰለሞን። መልካም በዓል ደህና ነው። አሜን።